በአማራ ክልል ዋና ከተማ ባህር ዳር ከትናንት እሁድ አንስቶ አገልግሎት ሰጪ ንግድ ድርጅቶች ስራ ማቆማቸው ተገለጠ። በሌላ በኩል ደግሞ ጎንደር ከተማ ውስጥ ያለው ውጥረት እንደቀጠለ መሆኑን፣ አዲስ አበባና አርባ ምንጭን ጨምሮ በተለያዩ አካባቢዎች አባላቱና ደጋፊዎቹ እየተዋከቡ መሆናቸውን የመላው ኢትዮጵያ አንድነት ድርጅት መኢአድ አስታውቋል። የተፈጠረውን ችግር ለመፍታት መንግስት እየጣረ መሆኑን የክልሉ መንግስት ቃል አቀባይ አቶ ንጉሱ ጥላሁን ለአሜሪካ ድምጽ ገልጠዋል። ዝርዝሩን ሰለሞን አባተ እየተከታተለ ነው። ተከታዩን አጠናቅረዋል። ባህር ዳር ትናንትናና ዛሬ ጭር ብላ መዋሏን ያነጋገርኳቸው የከተማይቱ ነዋሪዎች ማምሻውን ገልጸውልኛል። ማንነታቸውን መግለጽ ያልፈለጉ አንድ ነዋሪ አድማው እስከ ነገ እንዲቀጥል የተጠራ ቢሆንም የክልሉ መንግሥት ግን ሥራ ያቆሙ አገልግሎት ሰጪዎች ከዛሬ ከሰዓት በኋላ ጀምሮ ወደ ሥራ እንዲመለሱ ካለበለዚያ፣ ቅጣት እንደሚጠብቃቸው ማሳሰቡን ገልጸውልኛል። የነዋሪው ድምፅ ቃና እንዲለወጥ የተደረገ በመሆኑ ከምትሰሙት ድምፅ ጋር ተመሳሳይ ቢኖር በአጋጣሚ ብቻ የተፈጠረ መሆኑን አሳስባለሁ። ዛሬ ባህር ዳር ሆቴሎች ዝግ ናቸው። የንግድ ድርጅቶች ሙሉ በሙሉ ዝግ ናቸው። ትራንስፖርት አገልግሎት የለም። ከባቢያስ ጀምሮ በመጨረሻ ከሰዓት አካባቢ ባጃጆችን ዛሬ አስመዝግቦ ያልወጣ ሶስት ሺህ ብር ትቀጣላችሁ በማለት ወደ መስመር እንዲወጡ አድርገዋቸዋል። ግን ቢወጡም ሁሉ በቃ ብዙም ስራ ያልሰሩና ዝም ብሎ ተመዝግበው የተመለሱ መሆኑን ነው አሁን ያረጋገጥነው። ባለን እንትን ተንቀሳቀስ ባየው መረጃ ማንኛውም የንግድ ድርጅት በቃ ትልቅ ሚሆን ትንሽ ሆቴሎች ሶኮች ሌላም ሌላ ምንትኖች በቃ አገልግሎት አይሰጡም። እኔ ዛሬ ለበዓል እንኳን በህገወት ሌላም ነገር ገሶ መጠቀም እንኳን ያልቻለ ሥጋ ቤቶች ዝግ በመሆናቸው ኢቭን አመት ባሉን በአግባቡ ያልዋለበት ሂደታል ይንቀሳቀሳል። ሰው ከተማ ውስጥ ወደዛ ወደ ማንኛውም በቃ በእግር እንቅስቃሴ አለ። የሌላ የትራንስፖርቴሽን ሲስተም የለም እንጂ በቃ በእግር ማንኛውም ሰው ይንቀሳቀሳል። በነጻንትን ነው ያው የፌዴራል አካላት ፖሊሶች አብረው ይንቀሳቀሳሉ። እንዲሁ ተቀላቅሎ ነው የሚንቀሳቀሰው፣ ወጣቱ ይሁን ሌላው አካል። አሁንም እኛ በዚህ በከተሞች ላይ ስንንቀሳቀስ ነው የቆየን። ምንም አይነት እንትን የለውም። ይህን ሻይ ቡና ለማለት እንኳን ወጣቱ ሆነ ሌላው አካል ማህበረሰቡ የተቸገረበት ሂደት ነው ያለ። ግን አንድ ዓላማ ብሎ እስከያዘው ድረስ የዚያ መዘጋት ምንም አይደንቀውም። በቃ እስከ ረቡዕ ድረስ ህዝቡ ነው እንደሚቆይ ነው ማህበረሰቡ የተረዳው። የመንግስት መስሪያ ቤቶች፣ ትልልቅ ድርጅቶች፣ እነዚህን የመሳሰሉስ አገልግሎት ይሰጡ ነበር። ዛሬ የመንግስት ተቋማት አመራሮች ቀድመው በመግባት ያው ባለሙያው በማስፈራራት የሳፊር ማፈርሙ ይህም በሉ በማለት እያሰራሩ ይገኛሉ። እዚያ የተረፈው ግን ባለሙያው ብዙም እንትን የለኝም። የፈራ ባለሙያ ወደ ቢሮ ሂዷን ዝም ብሎ፣ በራሱ የሚተማመን ደግሞ ዝምብሎ ቤቱ ላይ የዋለበት ሂደት አለ። ለምን ይሄ ህዝቡን እና ለውጥን አላማ አድርጎ የሚንቀሳቀስ ማህበረሰብ ስለሆነ በቃ ቤቱ ላይ አብዛኛውን የዋለ ና ወደ ቢሮም ያልሄድ አለ። ግን ሲቪል ሰርቪስ ምትን ተቋማት ተጽዕኖ ምናምንም እየተደረገባቸው ነው፣ በአመራሩ ዙሪያ ላይ እዚያ የተረፈ ግን በቃ ያው አልፎ አልፎ ተከፍተዋል። ሲቪል ሰርቫንት ነው። ሌላው ብዙም እንትን የለው። ለመሆኑ ምንድን ነው የዚህ አድማ አላማ ለውጥ ነው። በቃ ትልቁ ነገር ጎንደር የምትን የደንበር ወደ አማራ ክልል መምጣት አለበት ነው ሌሎችም የመንግስታዊ እንትኖች ለውጥ ያስፈልገናል። በቃ በአንድ ክልል እንትን ብቻ መስተዳደር ብቻ ገሪ ትልት መራ አይገባም ሚል እንትን ያለ አሁን ዛሬም ራሱ የባየሁት እንትን ከላይ እስከ ታሽ ድረስ በሚኒስትር ደረጃ በመከላከያ ደረጃ ታዛሽ እስከ ምክትል ድረስ ያሉት የክልል አምስሰዎች እንደሆኑ የሚያመላክት እንትን አለ ያ ነው። በቃ ይህ በማህበረሰቡ መንሹ በመንግስት በኩል የስርዓት እንቅስቃሴዎች እንደዚህ የመሳሰሉ አሉ ወይም በሰው ላይ የደረሰ ነገር አለ። በዛሬ ዕለት ብዙም እንደዚህ አይነት እንትኖች የተጣራ እንትን አልደረሰኝም ወይም አላገኘውም። ያው የተረፈ ግን አንዳንዴ የሆነ በልዩ እንትን ተንቀሳስበው የሚያገኙትን እንትን ከማሰር ከማሰርና እርምጃ ከመውሰድ ወደኋላ የሚባልበት ሂደት የለም። ችግሮችን በቀላል ከመፍታት ወደ ማክበዱ ነው የመንግስት አካላት እየሄደ ያለ። በሌላ በኩል ደግሞ አዲስ አበባ ደውዬ ያነጋገርኳቸው የመላ ኢትዮጵያ አንድነት ድርጅት መኢአድ ምክትል ፕሬዚደንት አቶ ሙልጌታ አበበ በተለያዩ የሀገሪቱ ክፍሎች በአባሎቻቸውና በደጋፊዎቻቸው ላይ ወከባና እስራት እየተፈጸሙ መሆናቸውን ሰሞኑን ነግረውኛል። አርባ ምንጭ ላይ ያሉ ገዛኸኝ ገለቱ የሚባሉ የፓርቲያቸው የዞን አስተባባሪ መታሰራቸውንና ሰማንያ ሰው በአንድ ክፍል ውስጥ መታጎሩን አዲስ አበባ ከተማ ውስጥ ከትናንት በስቲያው አርብ ጀምሮ የበረታው ወከባ መኖሩን የአዲስ አበባ መኢአድ የህዝብ ግንኙነት ኃላፊ አቶ አበራ ጉዳና ሌሎች ብዙ ቁጥር ያላቸው ወጣቶች ተይዘው ነፋስ ስልክ ፖሊስ ጣቢያ መታሰራቸውን አቶ ሙሉጌታ አበበ ገልጸዋል። በጎንደር እና በባህር ዳር ያለው ሁኔታም ውጥረት የበዛበት መሆኑን ተናግረዋል። አቶ ሙሉጌታ በአጠቃላይ የአገሪቱ ተጨባጭ ሁኔታ ከጎንደር በሰሜን ጎንደር ብንጀምር መቶ ሜትር በማይሞላ ርቀት ላይ ነው መከላከያ ቆመ የሚገኘው። ሴት ሳይቀር ወንድ፣ ህፃን ልጅ ምን ሳይባል ፍተሻው በጣም ከባድ ነው። ሰው መንቀሳቀስ ያልቻለበት ሁኔታ ነው ያለው። ወደ በሰሜን ጎንደር መምሪያውን ጭምር ስድስት ፖሊስ ጣቢያዎች አሉ። እነዚህ ስድስቱ ፖሊስ ጣቢያዎች ሞልተው ማረሚያ ቤቱ አጣምጡብኝ ቦታ የለኝም እስከ ማለት ድረስ ደርሶ የህዳር አስራ አንድ የሚባል ትምህርት ቤት አለ እዚያ ጎንደር ውስጥ እሱ ሁሉ ሳይቀር እስር ቤት ሆኖ ነው የሚገኘው ያለውና ሰሜን ጎንደርም በጣም ከፍተኛ ውጥረት ላይ ነው ያለው። ከዛ ወደ ባህር ዳር ስንመጣ ባህር ዳር ከትላንትና የጀመረ ነው ስራ ማቆም አድማው። ይህ የስራ መቆም አድማ ለሶስት ቀን እንደሚቀጥል ነው እየገለጹ ያሉት። ህዝቡ ቁጣውንና ስሜቱን ለቤቱ ቁጭ ብሎ እየገለጸ ነው የሚገኘው። ዛሬ አሁን አንተ ከደወልክልኝ በኋላ ራሱ የደረሰኝ ማስረጃ መረጃዎች የሚያመለክቱት ሲንቀሳቀሱ የነበሩ ቀበሌ አስራ አንድ በተለምዶ ገብርኤል ሰፈር የሚባል አካባቢ ላይ ሁለት የንግድ መኪኖች ላይ እርምጃ እንደተወሰደ ነው የገለጹልኝ። ምን ማለት ምን አይነት እርምጃ ነው? ሲሄዱ እንግዲህ መኪኖች አገልግሎት ሲሰጡ አግኝተዋቸው ሲንቀሳቀሱ አግኝተው ለምን ተንቀሳቀሳችሁ የሚል ህዝቡ ህዝባዊ እርምጃ እንደወሰደባቸው ነው መረጃ የደረሰኝ። ምን አደረጋቸው? ረዲ ሰብሯቸዋል መኪኖቹን፣ ሰባብሮ ሹፌሩም እንደዚህ መጠነኛ ጉዳት ደርሶበት ሌሎቹ ሸሽተው እንዳመለጡ ነው የደረሰኝ መረጃ የሚያመለክተው። ሌላውም አሁን አንድ አውቶቡስም እንደዚሁ ጉዳት ደርሶበታል። ከወረታ ይሁን ከጎንደር ከዛ ወደ ባህር ዳር የሚመጣ አውቶቡስ ነው እንዲሁ ተመታታይ ተመሳሳይ አይነት እርምጃ እንደተወሰደበት ነው ያለኝ ማስረጃ ረጃ እነማን እንደሆኑ እንደዚህ አይነት እርምጃ የሚወስዱት በግልጽ የሚታወቅ ነገር አለ? በግልጽ የታወቀ ነገር የለም። በቤት በመዋል ቤት በመቀመጥ ስሜታቸውን ወይም ሀዘናቸውን የሚገልጹ ተቃውሟቸውን የሚያሰሙ የባህር ዳር ነዋሪዎች በዚህ ስሜት ውስጥ እያሉ የሚንቀሳቀስ ነገር ሲያገኙ ስሜታቸው ገንፍሎ ወይም ተቆጥተው የወሰዱት እርምጃ እንደሆነ ነው የነገሩኝ። ጉዳት ደርሶበታል ያሉኝ ተሽከርካሪ በምን ሁኔታ ላይ ነው የሚገኘው አሁን? ዜሩ መጠነኛ ጉዳት ነው የደረሰበት። ውስጡ ያሉትም ያው ሸሽተው እንዳመለጡ ነው መረጃው የሚያመለክተው። የደረሰ መረጃ፣ ሰሜን ሸዋ ውስጥም የአንዲት ከተማ ነዋሪዎች ሹማምንቱን አባረው በራሳቸው የጎበዝ አለቃ እየተዳደሩ መሆናቸውን አቶ ሙሉጌታ አመልክተዋል። በባህር ዳር አገልግሎት ሰጪዎች ትናንትናና ዛሬ አድማ መምታታቸውን የገለጹልኝ የክልሉ መንግስት ቃል አቀባይ አቶ ንጉሱ ጥላሁን መንግስት ለችግሩ መፍትሄ ለመፈለግ ጥረት እያደረገ መሆኑንም አመልክተዋል። በባህር ዳር ትናንትና እና ዛሬ የትራንስፖርት አገልግሎት እና ሱቆች፣ ሆቴሎች መለስተኛ ስራ ማቋረጥ አድርገዋል። በዛሬ ሁለት የመንግስት መስሪያ ቤቶች ሙሉ አገልግሎት ሲሰጡ ነው ያሉት። ይሁን እንጂ በተለይም ባጃጅ እና ሱቆች፣ ሆቴሎች አካባቢ ጥርዥ ብርዥ የሚል የአገልግሎት መጀመርና ማቋረጥ ታይቷል። ይሄም ያው በቀደመው ጊዜ ሲደረግ እንደነበረው በሌሎቹ ከተሞች በሶሻል ሚዲያውም፣ በሌሎች መንገዶችም አገልግሎት ሰጪ ተቋማትን አገልግሎት እንዳይሰጡ የሚደረግ ግፊት አለ። ይህን ግፊት ደግሞ ተቋቁመው አገልግሎት መስጠት የጀመሩ እና ቀኑን ሙሉ ለመስጠት የፈለጉ ነበሩ። በመሀሉ ግን ወደ መሀል ላይም አቋርጠው አገልግሎት ያልሰጡበት ሁኔታ ታይቷል። ከአገልግሎት ሰጪ ተቋማት ጋራም ውይይት እየተደረገ ነው። ከህብረተሰቡ ጋርም ውይይት እየተደረገ ነው። ዝርዝር ጉዳዩ በሚቀጥለው ቀን በደንብ የሚታይና ከንግድ ማህበረሰብ አባላትም ከሌሎች ባለሀብቶች ጋርም ውይይት የሚደረግበት ይሆናል። አቶ ንጉሱን አመሰግናለሁኝ። እንግዲህ እንዳሉት ሌሎች ተጨማሪ ማብራሪያዎችንም በነገው ምሽት ይዤ መለሳለሁኝ። አዲስ አበባም ትናንት ሰልፍ ይደረጋል ተብሎ የነበረ ቢሆንም መንግስት ማስጠንቀቂያ አውጥቶ የነበረ መሆኑና ከተማይቱም ትናንት ጭር ብላ መዋሏን የጸጥታ ጥበቃውም የተጠናከረ እንደነበረ ያነጋገርናቸው የአዲስ አበባ ነዋሪዎች ገልጸዋል። ለመንግስቱ ቅርበት ያላቸው ዌብሳይቶችም ለቀን አካባቢ ጭር ያሉ የአዲስ አበባን መንገዶች አሳይተዋል። በአጠቃላይ በሀገሪቱ ውስጥ ያለውን ሁኔታ አስመልክቶ ከሌሎች አካላትና ከፌዴራል መንግስቱም ማብራሪያ ለማግኘት እየጣርኩ ነው። ተጨማሪ ማብራሪያዎችን ይዤ መለሳለሁ።